ኢትዮጵያውያን በአሜሪካ በመላው ዓለም የሚገኙ የጤና ባለሙያዎችን በማስተባበር የኢትዮጵያን የጤና ዘርፍ ጥረቶች ለማገዝ የተቋቋመው ሰዎች ለሰዎች ድርጅት አስራ አራተኛ ዓመታዊ ጉባኤውን አካሂዷል። የኢትዮጵያ ጤና ጥበቃ ሚኒስትርን ጨምሮ በርካታ እንግዶችና እውቅ የጤና ባለሙያዎች በተሳተፉበት በኢንተርኔት በተካሄደው በዚህ ጉባኤ ላይ ኮቪድ-19ን ጨምሮ በተለያዩ የጤና ጉዳዮች ላይ ሙያዊ ንግግሮች ተሰምተዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን ጨምሮ የሙያና ማኅበረሰባዊ አስተዋጽኦ አበርክተዋል ለተባሉ ሰዎች እውቅና ተሰጥቷል። ዝርዝሩን ደረጀ ደስታ ለኢትዮጵያውያን በአሜሪካ አዘጋጅቶታል። የፒፕል ቱ ፒፕል የኢትዮጵያን ጤና ዘርፍ በሙያ በትምህርት እና የእውቀትን ሽግግር በማድረግ ለመደገፍ እዚህ በዩናይትድ ስቴትስ የተቋቋመ ድርጅት ነው። በኢትዮጵያም ቅርንጫፍ ከፍቶ ፕሮጀክቶችን በማካሄድ ላይ ይገኛል። ድርጅቱ ዘንድሮ የተቋቋመበትን ሀያ ሁለተኛ ዓመቱን ይዟል። በየዓመቱ የሚያካሄደው በጤና ጉዳዮች ላይ የሚያተኩረው ዓለም አቀፍ ኮንፈረንስ ከተጀመረ አስራ ሁለተኛ ዓመታዊ በዓሉን ያከበረው በወቅቱ ባለው የኮቪድ ምክንያት በአካል ሳይሆን በድረ ገጽ አማካኝነት ነው። በዚህ ዝግጅት ከአሜሪካና ከኢትዮጵያና ከተለያዩ የዓለም ክፍሎች የተለያዩ እንግዶች ተሳታፊና ተካፋይ ሆነውበታል በርካታ ኢትዮጵያውያን ና ኢትዮጵያውያን ወዳጆች የሆኑትን የህክምና ባለሙያዎች የሚሳተፉበትን ይህን ድርጅት ያቋቋሙትና አሁንም በፕሬዝደንትነት በማገልገል ላይ የሚገኙት ዶክተር እና አውጋው መሀሪ ሲሆኑ የዛሬ የኢትዮጵያውያን በአሜሪካ እንግዳችን ናቸው ጤና ያስጥልን ዶክተር እና አውጋው ጤና ያስጥልኝ ስለ ድርጅቱ ትንሽ ያስተዋውቁን እና ከዛ በኋላ ስለ ኮንፈረንሱ ይንገሩ በቅድሚያ ይህንን ኮንፈረንስ በማዘጋጀት በመሪነት የቦርዱ ቸርማን ዶክተር አንተን ሀብቴ፣ ቫይስ ፕሬዚዳንት ፕሮፌሰር ከበደ በእኛ ከሜዮ ክሊኒክ እና ቮለንተሮችን አብሮ ቀን ተቀን የሰሩትን ላመሰግን እፈልጋለሁ። ይሄ ኮንፈረንስ አስራ ሁለተኛ አመቱ ያከበረው ግን ፒፕል ቱ ፒፕል ከተመሰረተ ከሀያ ሁለት አመት በላይ ነው። አስረኛ አመቱ ኢትዮጵያ ሲያከብር እዚህ ደግሞ ዲያስፖራ ላለው መጠን አንድ ተመሳሳይ ኮንፈረንስ አደረግነው። ያንን ኮንፈረንስ ቀጥለን ነው በየአመቱ እንደ ፕላትፎርም የተጠቀምንበት። ያም ማለት ምንድን ነው የኢትዮጵያ ፖሊሲ ሜከርስ የዩኒቨርሲቲ መሪዎች የተለያዩ ቁጥሩ ስራ የተሰሩ ስራዎችን እየተመረጡ እዚህ ፕላትፎርም ላይ ፕሬዘንት እየሆኑ እንደ ሌሰንስ ለርንድ እና ኢትዮጵያ ላይ ደግሞ በጣም ኢምፖርታንት የሆኑ የሕክምና ዘርፎችን ማለት እስካሁን በልብ ህመም ላይ፣ በካንሰር፣ በዲያቤቲስ፣ በመሳሰል፣ በኩላሊት በሽታ ላይ በመሳሰሉ በየአመቱ የተለያዩ ዘርፎች እየተመረጡ ኮንፈረንስ ይደረጋል እና እዚያ ኮንፈረንሱ ላይ እንዳሉሁት ፖሊሲ ሜከርስ ከዚህ ከስቴት ዲፓርትሜንትም ከዋይት ሀውስም ከኢትዮጵያ ደግሞ ከተለያዩ ዜና ጥበቃ ከተለያዩ ዩኒቨርሲቲዎች ሮች የካበል ውይይት ይደረጋል፣ ጥናት ይቀርባል። እንደሱ ነው እንግዲህ። ዋና በዚህ አመት ደግሞ የተለየ የሚያደርገው ዋናው ኮቪድ ላይ ያተኮረ ነው እና አንድ ሆቴል ላይ መሰባሰብ ስለማይቻል በኮቪድ ምክንያት በዙም በወይብናር ነው የተደረገው። ይህ መጀመሪያ የተደረገው ኮንፈረንስ ከኢትዮጵያ አልፎ አሁን በፓን አፍሪካ ደረጃ ተስፋፍቶ ግሎባል ሆኗል። አሁን እዚህ ኮንፈረንሱም ላይ ከሳውዝ አፍሪካ፣ ከናይጄሪያ፣ ከአውሮፓ፣ ከኢትዮጵያ፣ ከዚህ ከኖርዝ አሜሪካ የተሰባሰበ ምሁራን፣ ፖሊሲ ሜከር፣ ኒው ጄኔሬሽን የተገኙበት ኮንፈረንስ ነበር። ዘንድሮ በዚህ ባደረጋችሁት የአስራ ሁለተኛው የኮንፈረንስ ዝግጅት ላይ ሽልማቶችም አበርክታችኋል። ለምንድን ነበረ ሽልማቱ የተበረከተው? ምን ስላደረጉ ነው? እንግዲህ አንዱ ፒፕል ቱ ፒፕል እንደ ፕሮጀክት አድርጎ ከወሰዳቸው ኢትዮጵያውያን ከመደባቸው ስራ በላይ ተጨማሪነት ከዚያ በላይ ሄደው አልፈው ጥሩ ስራ ሰሩ፣ ሊመሰገኑና ሪኮግናይዝ ሊደረጉ ይገባል በሚል በተለያዩ ካታጎሪዎች ላይ አንደኛው ለምሳሌ በሜዲካል ኤሪያ ላይፍ ታይም አቺቭሜንት፣ ለረጅም ጊዜ ሌላ ሀገር ሂደው እንደኛ ሊኖሩ ሲችሉ ችግሩን የኔ ችግር ነው የራሴ የሀገር ችግር ነው ብሎ ኢትዮጵያ ላይ የሚሰሩ የሚያስተምሩ ስንት ህዝብ ያፈሩ ጃይንት ኢትዮጵያ ውስጥ እነሱም በየአመቱ ሪኮግናይዝ እናደርጋለን። ለምሳሌ በዚህ አመት ፕሮፌሰር መስል አርያን የተደረገው እና በሌላ በኩል ደግሞ ራይዚንግ ስታር፣ ራይዚንግ ስታር ደግሞ አሜዚንግ ስራ የሚሰሩ በኢትዮጵያ ውስጥ እነሱንም አንዱ ካታጎሪስ ነው። በዚህ አመት ዶክተር ኤባ አባተን ያደረግ ነው። ሌላው ደግሞ በኮሚኒቲ ኮሚኒቲ ስራ አድቫንስ በማድረግ ብዙ በማድረግ በዚህ አመት የተደረገው ታማኝ ነው በየነ። ለምን እዚህ ከሚሊዮን ዶላር ብዙ መልታ ሚሊዮን ዶላር ዝ ያደርጋል ለሱ ለፖለቲካል አክቲቪዝም ሳይሆን በኮሚኒቲ ውስጥ አሁን፣ ፒፒ አሁን እንዲያውም ጥቁር አንበሳ ውስጥ አሁን ሳኒታይዘር ኢንጂነር እስኪ ያለ የሚመራው የነሱ የግሎባል አሊያንስ የግሎባል አሊያንስ የሚል ትልቅ ድርጅት አለ። ከነዚያ ውስጥ በቦርድ በአስራ እንደሚተዳደር አሜዚንግ ስራ ስለሰራ ሰዎች የራሳቸው የሆነ የፖለቲካል ኦፒኒየን ሊኖራቸው ይችላል። እኛ ግን ለሕብረተሰቡ ኢትዮጵያም ላለው እዚህ ላለውን ባበረከተው ይገባዋል ብለን ሪኮግናይዝ አርገነዋል። ሌላ በዚህ አመት ደግሞ አምባሳደሩ አምባሳደር ፍጹምን እንግዲህ እንደሚታወቀው በዚህ በኖርዝ አሜሪካ በሌላውም ቢሆን ከዚህ በፊት በአምባሳደሮች እና በኢትዮጵያውያን በኮሚኒቲ የነበረው ግንኙነት ይሄ ነው የሚባል አልነበረም። ምናልባት ሰዎች ወይ ቪዛ ሊያገኙ ወይ ሲሄዱ ኢምባሲም ሲደረግ ድሮ እንቁላል መሮር ነበረ። ያ ተቀይሮ አሁን አይ ቲንክ ባለስልሳት ወደ አርባ ሁለት አርባ ሶስት የሚሆኑትን ስቴት አሜሪካ ውስጥ ያሉትን በዚያ የሚኖሩ ኢትዮጵያውያንን በዙም አምባሳደሩ አነጋግሯል። የኮቪድ ናይንቲን የኢትዮጵያን ዲያስፖራ ሀይ ሌቭል አድቫይዘሪ ካውንስል ኦን ኮቪድ ናይንቲን በእሱ ሪኩዌስት ወደ ሀያ ሰባት የሚሆን ሀይ ሳይንቲፊክ ማይንድ የሆነ ኤክስፐርት በሳምንት በሳምንት ሁለት ሁለት ቦዲ ያለው አንደኛው ኤግዜኩቲቭ ኮሚቴው በየቀኑ የሚገናኝ ሌላው ደግሞ ካውንስሉ በሳምንት ሐሙስ ሐሙስ ከሶስት እስከ አራት ሰዓት ቁጭ ብሎ አምባሳደሩ ከሶስት እስከ አራት ሰዓት አብረውን ቁጭ ብለው ስብሰባ ይደረጋል እና እንዲያውም ኢትዮጵያ ውስጥ አንዱ ምን አበረከተ ሊባል አንዱ ትልቁ ያበረከተው ፌስ ማስክ አስፈላጊነቱ ያ ያን የደብሊው ኤች ኦ ሲዲሲ ይህንን በማይደግፍበት እና አቋም ባልወሰደበት ሰዓት እነዚህ ይሄ ኤክስፐርትስ ተሰባስበ ጋቢም ቢሆን ኩታም ነጠላም አፍን መሸፈን ያስፈልጋል። ይሄ ቫይረስ የሚተላለፈው በአየር ነው ወይም ደግሞ እጅ ቫይረስ ያለበትን እቃም ሆነ ብረት ከነካ በእጅ ምክንያቱ ወደ አፍ ስለሚተላለፍ አፍን መሸፈን ቫይረስን የሚከላከላል፣ እጅን የሚከታተላል በሚል እምነት ለመንግስት ከባድ ጽሑፍ ቀርቦ እና ከኢትዮጵያ ጓደኞቻችንም ኮሊግ በጤና ጥበቃ ከተቋቋመው ታስክ ፎርስ ጋር ተባብረን ለጤና ጥበቃ አብረን ቮይስ አድርገን ያ አሁን እንደህግ ብሏል እና እንዲያውም አሁን በዓለም ላይ ብዙ ሰው ቫክሲን ቫክሲኔሽን መቼ ይመጣል እያለ ይጠብቃል። እኛ የምንለው አሁን በእጃችን ያለው ቫክሲኔሽን ፌስ ማስክ ነው ፌስ ማስክ ነው እና ደጋግመን ፌስ ማስክን፣ ፊዚካል ዲስታንስን ጭንብል ማለት ሆነው የፊትና አፍንጫ መሸፈኛ ጭ ጭንብሉን ፊዚካል ዲስታንስ ደግሞ ክራውድን አቮይድ ይሄ ክራውድ ሰው የበዛበትን ኤሪያ እሱን እዚያ ውስጥ መጠንቀቅ፣ እጅን መታጠብ የሚሉት ቴስት ማድረግን ኢምፖርታንትን እና ኮንታክት ፕሬሲንግ የነሱን ኢምፖርታንት በቲቪ በተለያዩ የቴሌቪዥን ጣቢያዎች እንደውም በአርትስ ቴሌቪዥን ላይ ሳምንታዊ የሆነ የኮቪድ ናይንቲን ፕሮግራም ሁሉ የዚህ ዲያስፖራ ያሉትን ኢትዮጵያውያኖች ኢንተርቪው የተደረገ ይደረግ ነበር እና ይህንን ፕሮግራም ከላይ እንደ ፓትሮን አሁኑ ይመርቱ የነበሩት አምባሳደር የሚፈጽሟቸው እና ይሄ እንዴት ነው ኤምባሲው ለኢትዮጵያውያኖች መገልገያ ኦፊስ ነው የእናንተ ነው የሚል መልእክትና ጥሩ ብሪጅ በኢምባሲው እና ኮሚኒቲው ጥሩ ብሪጅ ተመስርቷል። ያ ማለት ደግሞ በኮሚኒቲ እና በኤምባሲ ጥሩ ብሪጅ ማለት በኮሚኒቲ እና በኢትዮጵያ ጥሩ ብሪጅ እንደማለት ነው እና እንደዚህ አይነት አስተሳሰባቸው ያላቸውን ሰዎች ሌላ ምን አይነት የፖለቲካ የምን ፓርቲ ናቸው የሚለው እኛ እሱን አናይም። እኛ የምናየው አንድ ሰው ባለበት ስራ ላይ አበበ ንድ ቢሎኝ ከሚሰራው በላይ ላይ ለኮሚኒቲው ፖዘቲቭ የሆነ ኢምፓክት አምጥቷል። ወይ ነው እና ሰዎች በሚያመጡበት ጊዜ ደግሞ ያንን ሪኮግናይዝ ማድረግ ያስፈልጋል። እና ይሄ የተለመደ አይደለም። በእኛ በኢትዮጵያ ጋር ሮል ሞዴል ሰዎች ሲሆኑ እነሱን በርቱ ጎብዙ ማለት የበለጠ እንዲያውም ከሚሰሩት የበለጠ ሊሄዱ ይችላሉ። በአለም ደረጃም እኮ ለዚህም ነው እኮ ኖቤል ፕራይዝ ምንም የሚሰጠው የተለያየ እውቅና እንደነዚህ አይነት አስተሳሰብ የበለጠ እንዲዳብርና አገሮቹ በፍቅር እንድተሳሰሩ ለማድረግ ነው። ሌላው ለምሳሌ ከሜዮ ክሊኒክ ፕሮፌሰር ባውል ለሀያ አመት ያህል እየተመላለሰ የኢትዮጵያ ይሄ ኒውሮሎጂ ዲፓርትሜንትን ዲፓርትሜንትም ከነ ዶክተር ጉታ ከነ ዶክተር መናጋ ከነ ዶክተር ጌታሁን ጋር እንግዲህ እሱ መጀመሪያ ስንጀምር አንድ ላይ ነው፣ እንዲያውም ምናልባት ከኔ ቀደም ሳይል አይቀርም። ሲጀምር ግን ድርጅቱ የዩኒቨርሲቲው ኒውሮሎጂ እንዲቋቋም ኤን አይ ኤች ብዙ መጽሐፎችን የቻለው ኤን አይ ኤች ነው። ወርል ባንክ፣ የዚያ ዲያስፖራ ፕሮግራም ደግሞ ኔትወርኩን በፒፕል ቱ ፒፕል በኩል እንደዚያ ነው ስታብልሽ ድሆነው እና ኬዞቹን ደግሞ እዚያ በሚማሩበት ጊዜ ዶክተር መላ የሀገራችን ፕሬዚዳንቱ ና ኬዞችን ወደ ውጭ ለሚያጥልካለች የተለያዩ ከኒውዮርክ ከአውሮፓ ከኬዝ ዲስከስ ይደረጋል። ፊድባክ ለእነሱ ተመልሶ ይሰጣል። በእንደዚህ መልኩ ነው አሁን ዛሬ ራሳቸውን ችለው እንዲያውም ከሌላ ከአፍሪካ ሀገር እየሄዱ ሁሉ እነሱ ጋር ትሬን እንደሚያደርጉ ነው የማውቀው እና እሱን አሁን ሪኮግናይዝ አረግ ነው እሱ እንግዲህ የኢትዮጵያ ፍሬንድ ኦፍ ኢትዮጵያን ነው የግድ ኢትዮጵያ ብቻ መሆን የለባቸውም ድርጅቱ ከተመሰረተበት ጀምሮ በጤናው ዘርፍ ብዙ ነገር አድርጓል ዋና ዋና የሚባሉት ምንድን ናቸው የድርጅቱ አስተዋጽኦ ትላልቅ የሚሏቸው ድርጅቱ ሲቋቋም መጀመሪያ ኤች አይቪ ኤድስ ምክንያት የተቋቋመ እና ያኔ ኢትዮጵያ ራሷ ኤች አይቪ ኤድስ የኔ ችግር ነው ብላ አልተቀበለችው ነበር። ምናልባት የመጀመሪያው ኢንተርናሽናል ኮንፈረንስ እያደረገ ነው ብል ማጋነን አይደለም። ከዚያ ጊዜ ጀምሮ ፍሉኮናዙን ወደ ኢትዮጵያ በነጻ እንዲገባ ፋይዘርን፣ እና ጤና ጥበቃ ያመቻቸ ፒፕል ቱ ፒፕል ነው። ፒፕል ቱ ፒፕል የኦርፋን በኤች አይቪ ኤድስ ኦርፋን የተጎዱ ልጆችን ሰብስበው አዳሪ ትምህርት ቤት ጠብቶ አማኑኤል የምትባል ከደብረ ማርቆስ ሰላሳ ኪሎ ሜትር ላይ ያስተምራል። አሁን አንዳንዶቹ ሜዲካል ስኩል የገቡ አሉ። ኢንጂነሪንግ የሚያጠኑ ሎ የሚያጠኑ አሉ። ሶስተኛ ፋኩልቲ ፒፕል ከተለያዩ ዩኒቨርሲቲዎች ጋር በመተባበር ከነሜዮ ክሊኒክ ከዩኒቨርሲቲ ኦፍ ኬንታኪ ከጆን ሆፕኪንስ ናይች ጋር በመተባበር ከዶክተር ጉታን በማገዝ ፍርም ዘ ኢንሴፕሽን የኒውሮሎጂ ፕሮግራም እንድጀምር ረድቷል። አራተኛ አሁንም ፒፕል ቱ ፒፕል ከዊስኮንሲን ዩኒቨርሲቲ ከነ ዶክተር ግርማ ተፈራጋ ያኔ በዚ የፒፕል ቱ ፒፕል የሜዲካል ሽን ቫይስ ፕሬዝዳንት ነበር። እነሱም ከብላክ ላይን ሆስፒታል ከነ ፕሮፌሰር ሚሊያርድ ደርበው ጋር ከነ ዶክተር አክሊሉ ጋር በመተባበር የኢመርጀንሲ ሜዲሲን ፕሮግራም ለመጀመሪያ ጊዜ እንዲጀመር አድርጓል። ፒፕል ቱ ፒፕል አሁንም በስድስት ኪሎ ሶሻል ወርክ የማስተር የፒኤችዲ ፕሮግራም ከእነ ፕሮፌሰር አሌስ ጆንሰን ከቺካጎ ኢሊኖይ በመጋበዝ እና የእሷን ከዩኒቨርሲቲ ፕሬዚዳንት ጋር በማስተዋወቅ እሱም ፕሮግራም እንዲጀመሩ ነዋል። ከዚያ በኋላ ከጤና ጥበቃ ጋር ከብዙ ዩኒቨርሲቲዎች ጋር ከጎንደር ዩኒቨርሲቲ፣ ከባህር ዳር ዩኒቨርሲቲ ከመቀሌል ከደብረ ማርቆስ ዩኒቨርሲቲ ከጅማ ዩኒቨርሲቲ ጋር ከብላክላይ ሜዲካል ፋካልቲ ጋር ወልሲቴ ዩኒቨርሲቲ ጋር ሜሞራን ደግሞ በመፈራረም ብዙ ሌክቸሮች፣ ኮንፈረንሶች፣ ወርክሾፖች ብዙ ተካሂደዋል። እነዚህም ደግሞ ኢንስቲትዩሽኖች በተለያየ ጊዜ እዚህ ኮንፈረንሱ ጋዚ የመጡ የተካፈሉ ከተለያዩ የአሜሪካን ዩኒቨርሲቲ ዎችም ጋር ፓርትነርሽፕ ዲቨሎፕ በማድረግ ብዙ የወርኪንግ ቪዚት በማድረግ ልምድ እንዲቀሰም እና ፓርትነርሽኩ እንዲጠናከር አድርጓል። ሌላው ከመቶ ሺህ በላይ የሚሆን ፎረም ላይ በአሁኑ ሰዓት ከፖለቲካ ነፃ በሆነ መንገድ የኢትዮጵያን ኢሹ በሚመለከት እንቦጭም ሆነ ገርድ ኮቪድን መገልገያው ፎረሙ ኢትዮጵያውያን ሀሳባቸው የሚቀያየሩበት ፎረም የፒፕል ቱ ፒፕል ፎረም ነው። ሀያ ሁለት አመት ተጉዞ ነው እዚህ ደረጃ የደረሰው። በተለይ እርስዎ መስራችም ስለነበሩ ምን ምን ሁኔታዎች ውስጥ አልፋችሁ ነበረ? እንግዲህ የፒፕል ቱ ፒፕል የህይወት ጉዞ ከሌላው ከሰው ልጅ የህይወት ጉዞ የተለየ አይደለም። የህይወት መንገድ ውጣ ውረድ ያለው ነው። እኛም በድርጅቱ ውስጥ ብዙ ውጣ ውረድ ነበረ። አንደኛ በቮለንተር በቮለንተር የሚራመድ በበጎ ፈቃድ ነው። በበጎ ፈቃድ ኢትዮጵያ ላይ ብቻ ያሉ ስታፍ ናቸው በደሞዝ የሚሰሩት እንጂ ሌላው እኛ ሁላችን ድርጅቱን የምረዳ እንጂ ከድርጅቱ ፋይናንሽሊ የምንጠቀማለን። ትራብልም ስናደርግ እዚያም ሆቴልም ስንቀመጥ ሁሉን ነገር በዚያም ብቻ ሳይሆን በየወሩ ለፒፕል ቶፒ ተቆራጭ እያደረግን ኮንትሪቢዩት እያደረግ ቸርማኑ ያደርጋል እ ያደርጋለ ሁሉም ሜምበርስ የሚችሉት ያደርጋሉ። እና ፈንድ ማግኘትም ከባድ ነው። ሌላው እንግዲህ ብዙ አንዳንዱን የረዱን የተለያዩ ድርጅቶች ከፋይዘር ከፓካርድ እና አቶ ሳህሉ እሱ በሚመራበት ጊዜ ከዋርቻይል፣ ከካናዳ አንዳንዴ እድሉን እንደ ዋርቻይል ካናዳ ከኛ ጋር በሚሰሩበት ጊዜ እነሱ ይመጡና የሚቀጠረውን ሰው ቀጥረው ማኔጅመንቱን ራሳቸው ቴክ ኬር ያደርጋሉ። ስለዚህ ግን ምንድን ነው? አንዱ ትልቁ ነገር ኢትዮጵያ እኛ ኢትዮጵያ ባንኖርም የተለያዩ ችግሮች ውታውረዶም ፖለቲካል ስታቢሊቲም ቢኖርም ባይኖርም ኢትዮጵያ ፍቅር የምታዚዝ ሃገር ስለሆነች ምንም ቢሆን በፍቅር ችግሮችን ልንወጣው ይችለናል። እና ወደፊትም እንዴት ነው ፍቅር ከማንኛውም የበለጠ ኃይል አለው ከማንኛውም የበለጠ ስለዚህ ሃገር መውደድ የሚለው ሁሌ በልባችን ስላለ ለችግሮቹ አልተሸነፍንም እንጂ እና ሌላው ደግሞ እንደዚህ ቮለንተሪዝም በሌላው ዓለም እንደሚታወቀው አይደለም። ኢትዮጵያ ውስጥ አሁን እዚህ አሜሪካን ሀገር በኬንታኪ ውስጥ ለአሜሪካን ሕዝብ ኢንሹራንስ በቂ ኢንሹራንስ ለሌላቸው ሰዎች ፒፕል ፒፕል ፍሪ ክሊኒክ ፒፕልስ ክሊኒክ የሚል ሴት አድርጓል። እና ኮሚኒቱ ጠቅላላ በጣም ተባባሪና ተማሪው ሐኪሙ ሀይ ሎየሮ ገንዘብ ያዋጣሉ፣ እና በደንብ የዳበረ ክሊኒክ ነው። ለምን መስራትን፣ ማገልገልን እዚህ ህብረተሰብ ውስጥ እንደ ባህል አድርጎ ወስዶታል። እኛ ጋር ደግሞ ቮለንተሪ ግን ያን ያህል የዳበር አይደለም፣ በደንብም አይታወቅም። ስለዚህ መስጠትም እንዲያውም ሰው የሚመስለው እኛ የምንጠቅም ነው የሚመስለው ላይክ፣ እንጂ እኛ ያንን የምንጠቅም በጉልበትም በገንዘብም እንደስተውሎ አይታይ ይል እና የእሱ አይነት ችግሮች አሉ ግን ፍቅር ጥንካሬን ያመጣል። ለኢትዮጵያ ያለን ፍቅር ነው ጥንካሬያችን። በዚህ ሂደት ውስጥ እንግዲህ በተለያዩ ያደረጋቸው አስተዋጽኦ በቁጥር የማይለካ ሊሆን ይችላል በተሳትፎ ረገድ በአንድም ሆነ በሌላ መንገድ በቀጥታም ሆነ በተዘዋዋሪ ምን ያህል የሕክምና ባለሙያዎች ተሳትፈዋል ብላችሁ እንደው ግምት አላችሁ? በጣም ከዚህ በፊት እንዲያውም ከወርልድ ባንክ አንዴ ወርልድ ባንክ ዲያስፖራውን የጣሊያን መንግስት የኢትሊ እነሱ ስፖንሰር አድርገው እና ዲያስፖራው ከአፍሪካ አወዳድረው ፒፕል ቱ ፒፕል ረጡት በፒፕል ቱ ፒፕል ደግሞ የኢትዮጵያ የተለያዩ የኢትዮጵያ ድርጅቶች በፒፕል ቱ ፒፕል ጥላ ስር ሆነው እና ያንን ኢትዮጵያ ውስጥ አዲስ ሜዲካል ስኩልን በቨርቹዋልም በመሄድም እዚህ ተሆኖም ያንን ለማዳበር ከጤና ጥበቃ ጋር እና ከመጀመሪያም ከአዲስ አበባ ዩኒቨርሲቲም ጋር የፕሮጀክት ኢኒሺቲቮች ነበሩ። በዚያም ምክንያት የመጀመሪያው ዞን እዚህ ዲያስፖራ ያለውን ሐኪሙንም ዳታ ቤዝ መሰብሰብ ነበረ። እና ብዙ ዳታ ቤዝ አለን። ብዙ ብዙ ኢትዮጵያውያን እዚ ያሉ አሁንም ይህን ሆስፒታል አዲስ ሆስፒታልም ኢትዮጵያ ለመስራት ብዙ ሰው ያው ፍቅር አለው። ለዚህ ነው ኢትዮጵያ እንደ ኢትዮጵያ አይነት ሀገር ፍቅር የምታገኝ ሀገር ሌላ ያለ አይመስለኝም እና ብዙ ሐኪሞች ይመላለሳሉ በራሳቸው ወጪ በራሳቸው ተነሳሳይነት እና በተለያዩ ዩኒቨርሲቲዎች ይሄዱ ያስተምራሉ፣ ያክማሉ። ከእኛ ጋርም በየአመቱ ቢያንስ ቢያንስ በየአመቱ ከአስራ አምስት እስከ ሀያ የሚሆን ቡድን ሌሎችም አሜሪካኖችም ኢትዮጵያኖች እንግዲህ ለዚህ በስንት ኦልሞስት ለሀያ ምናምን አመት ስንመላለስ ነበር። አሁን በኮቪድ ምክንያት ነው ኤንትሪ ከላ የተቋረጠው እና አሁንም በዚህም እንዳይቋረጥም ነው በርቸዋል በዌብናር የተደረገው በዚህ ምክንያቱም ባህርዳር ዩኒቨርሲቲና ባህርዳር ዩኒቨርሲቲና አሁን ጎንደር ዩኒቨርሲቲ ጋር ሁሉ እንደ አዎ፣ ከጎንደር ዩኒቨርሲቲ ጋር አሁን በቅርብ ጊዜ ለጎንደር ዩኒቨርሲቲና ለባህርዳር ዩኒቨርሲቲ ለሚሌኒየም የኮቪድ ሴንተር ለእነሱ ፒፒኢ፣ ሰርጅካል ማስክ፣ የፌስ ሺልድ ለሚሌኒየም ሰጥተናል። ኢቨን ለሚኒስትሪ ኦፍ ትራንስፖርት ወደ ጅቡቲ ለሚመላለሱ ትራክ ድራይቨር ወደ አንድ ሺ አምስት መቶ የሚሆን ፌስ ሺልድ ተሰጥቷል። ከዚያም በላይ ከንትኑም አሁን ለምሳሌ መቀሌ ዩኒቨርሲቲ ከዋሽንግተን ዩኒቨርሲቲ ከዩኒቨርሲቲ ኦፍ ኬንታኪ ጋር ፓርትነርሽፕ ዲቨሎፕ አድርጎ ብዙ እርዳታ ያገኛሉ። ሌሎቹም ከሌሎችም ዩኒቨርሲቲዎች ጋር አሁን ከጅማ ዩኒቨርሲቲ ጋር ለምሳሌ የካርዲዮሎጂ ፕሮግራም ፕሮግራማቸውን ሰፖርት ሲደረግ ነበረ። አንዳንዴ እንደሚፈለገው አይሄድም፣ ግን አንድም ሁለትም የተባለ ብዙ ሰው በኢትዮጵያ ውስጥ ለማሰልጠን ምክንያት ሆኗል። ፒፕል ቱ ፒፕል ቅድም ፕሮግራም ውስጥ ያልጠቀሱት ትሪያንጉላር ፓርትነርሺፕ የሚል ፊሎሶፊ መጽሐፍ ሁሉ ጽፈናል። እሱ ላይ ከዚህ ዲያስፖራ ማለት የሦስትዮሽ ማለት ነው። አዎ ዲያስፖራ የአፍሪካም ኢትዮጵያም ይህንን ፖቴንሻል የአፍሪካ መንግስትም አልተገነዘበውም። በእርግጥ አፍሪካ ዩኒየን ስድስተኛው የዲያስፖራውን ስድስተኛው ሪጅን ብሎ ተሰይሟል። በስራና በውጤት ይህን ያክል ብዙ አልተሄደበትም። ዲያስፖራው አፍሪካ ኢትዮጵያ ብዙ ልጆች አሏቸው፣ በደንብ ትልቅ ደረጃ ላይ የደረሱ ትልቅ ሪሶርስ ያላቸው እና አንድ ሀገር ደግሞ ለመሰልጠን የሰው ኃይል ኤጁኬሽን፣ ኳሊቲ ኤጁኬሽን እና ጤና ሄል ያስፈልጋል። እነዚህ የሌላቸው ሀገር ያደገ የለም። እና አሁን ይህን ያህል ዲያስፖራ ውስጥ ብዙ የተማረ ሰው አለ ይሄ ትሪያንጉላር ፓርትነርሽፕ እንግዲህ ዲያስፖራውን ከዲያስፖራው ባሻገር ደግሞ ይሄ ዌስተርን ኢኒስቲሽኖች እና ሎካል እነዚህ ሶስቱ አብረው ቢሰሩ ትልቅ ውጤት ይመጣል እና የእኛም አላማ ላይክ ሎካል ኢንዲጂነስ የሆነ ሶሊሽን ልሽ ይህ ዲያስፖራው የዌስተር ኢኒስቲሽን ሎካል ኢኒስቲሽኖች ለምሳሌ ባህር ዳር አርሲን ጅማን ከእነሱ ጋር አብረው ቢሰራ የሎካል አውቴንቲክ የሆነ ኢንዲጂነስ የሆነ ሶሉሽን ለኢትዮጵያን ችግር። ለምንድን ነው አንድ ቦታ ሰው የሚሞተው? ሪሰርቹ እዚያ ላይ ፎከስ ያደረገ ከሆነ ህዝባችንን ወደ ሚድል ክላስ ኢኮኖሚ ሙቭ ለማድረግ ባጭ ጊዜ ውስጥ ሊቻል ይችላሉ። የውጭ ከሚሆን የሀገር በቀል መፍትሄዎች እንዲኖሩ ነው የሚሉት? አዎ ምክንያቱም ሶሉሽንን እንደ በሄሊኮፕተር ተገዝቶ ወደ ኢትዮጵያ ማምጣት አይቻልም። እዚያው ከኢትዮጵያ ውስጥ መምጣት አለበት። ግን ያ ሶሉሽን ኢትዮጵያ ውስጥ በደንብ ኢንኩቤት ተደርጎ በደንብ ኢንጂነር ማርኬት እንዲሆን ደግሞ ይሄ በቴክኖሎጂ የዳበረው ዲያስፖራ በዚያም አንጻር ነው። ሰከንድ ጀኔሬሽኖችንም ሁሉ ከኢትዮጵያ ጋር ኦርጋኒክ የሆነ ሬሌሽን እንዲኖራቸው ፒፕል ቱ ፒፕል አሁን ያቋቋመው ጀግና ሌላ ደግሞ ኮንሾርቴም ሁሉ የያንግ ፒፕል የኮንሾርቴም የሚል በዳታ ላይ የሚሰሩ ኤክስፐርትስ አሁን ከጤና ጥበቃ እና ከኢትችይ ጋር ታስክ ፎርስ ተቋቁሞ ለመስራት እንቅስቃሴ ላይ ነውና ወጣቶቹን፣ እንደዚህ ተተኪ የሚሆኑ ወጣቶችንም ለማሳተፍ በተለያየ ዘርፍ ያሉትን ብለው ነበር በዚህ ኮንፈረንስ ላይ። ልክ ነው። ምንድን ነው አንዱ ሁጊዜ እኛ አሁን ፈርስት ጀኔሬሽኑ የፈርስት ጀኔሬሽን የዲያስፖራ ሬሊ የተጀመረው በደርግ ጊዜ ነው። ድሮ በጃኖ ጊዜ ብዙ ኢትዮጵያውያን ከጨረሱ በኋላ ወደ ሀገራቸው ነው ይመለሱ የነበሩት እና በዚህ ባለፈው አርባ አምስት ዓመት ውስጥ የዲያስፖራው የፖለቲካል ኦሪንቴሽንም እንደነበረው ከሲስተሙ ጋር አብሮ የሚሄድ ነው እና መንግስትም ዲያስፖራውን መሄድ በኔጋቲቭ ነበረ የሚታየው። እና በደንብ ግን እዚህ ሴከንድ ጀኔሬሽኑ ወይ ፊውቸር ጀኔሬሽኑ ጋር ስለ ኢትዮጵያን በፍቅር ብቻ የሚያይ ነው። ሌላ የፖለቲካ ባጌጅ፣ ሌላ ኔጋቲቭ የሆነ ማይንዳቸው ክሊን እና ብራይት ፖዘቲቭ ነው። ሶ ይህ እነሱ ግን እነሱ ግን ከኢትዮጵያ ጋር ጥሩ ሩት ኮኔሽን የላቸውም። እንደ ልጆቻችን እንደምናየው እኛ የገጠሩን ዘመድ ሁሉ እናውቃለን። የኛ ልጆች የዚህ አይነት ሊሚቴሽን አለ፣ የተወሰነ ነው። ግን እነዚህ ልጆች በጣም የተማሩ እዚህ ሜንስትሪም ውስጥ ሁነው ሚኒስትሩን የሚያግዙ እነዚህን እንዴት ነው ከኢትዮጵያ ጋር ማስተዋወቅና እንዲያውም ኢትዮጵያዊነትን እንዲማሩ ማድረግ እንዴት ነው የሚቻለው በሚል አንድ ፕሮግራም ላውንች አደረግን እና ያ ጀግና ይባላል። ራሳቸውን ልጆቹ ጀግና አሉት። ለምን በሰርቪስ ሄሮይ ሄሮይክ የሆነ ሰርቪስ ለሀገራቸው ለማድረግ በሚነው እና ኦፊሳቸው ቺካጎ ነው። ኦፕሲን ትባላለች የዚህ ፕሬዚዳንቱ ያን ፒፕል። ሌላ ደግሞ ኬኔኒ ዲፓባ የምትባል ደግሞ እሷ ደግሞ ቼር የምታደርገው እነዚህ ኮንሾርቴም ተፈጠረ። ደግሞ ፒፕል ቱ ፒፕል እንዳምብሬላ ሆኖ ሌሎቹ አሁን ዶክተር ያበባል ከጀርመኒ እነ ማለት እንደዚህ ተሰባስበው ዳታ አናላይዝ እያደረጉ የኮቪድ ላይ ብዙ የሚያገኙትን ዳታ ለፖሊሲ አመራር ሊጠቅም የሚችል ሜሴጁንም ደግሞ በትክክለኛ ባጭሩ ማስረዳት እንዲቻል አሁን ጀግናቲም ራሱን በአኒሜሽን በአኒሜሽን አውትስታንድ ልዩ የሆነ እንትን ሜሴጆችን ፓኬጅ ያደረጉበት እንትን አለ እና እነሱን ከሚኒስትሪ ኦፍ ሳይንስ ን ኤዱኬሽን ጋር ከጤና ጥበቃ ጋር ከአርቲስት ጋር አገናኝተ ናቸው። ኢንክሬድብል የሆነ ስራ እየሰሩ ነው እና ወደፊት ይህንን ይህንን ጄኔሬሽን ከኢትዮጵያ ጋር እንዲዛ ኢትዮጵያን በደንብ እንዲያውቁ ብናግዛቸው ብንረዳቸው የኢትዮጵያ ቮይስ መሆን ይችላሉ። የኢትዮጵያ ሎቢስ መሆን ይችላሉ። አሁን ግብጽ በኢትዮጵያ ላይ በገርድ ላይ አባይን እንዳንገድብ ኤሌክትሪሲቲ የኢትዮጵያ እንዳያገኝ የሚደረገው የፖለቲካ ጫና እነዚህ እዚህ እንኳን ውስጥ ያሉ የኢትዮጵያን ያንግ ጄኔሬሽን በየአድሚኒስትሬሽን ያሉት በደንብ እንኳን ኔትወርክ ቢደረግ እነሱ እንኳን ለኢትዮጵያ አድቮኬት ማድረግ ይችላሉ እና ጥቅሙ አንድ የኢትዮጵያን ችግር በደንብ ይረዳሉ። ሁለት የኢትዮጵያ ቮይስ መሆን ይችላሉ። ሶስት ደግሞ እኛ ይሄ ጄኔሬሽን እኛ እንደ አራትነት ኮሰር ነው ፊውቸር ጄኔሬሽን ከኢትዮጵያ ጋር ማገናኘት ኢትዮጵያ ደግሞ ያሉት ፖሊሲ ሜከርስ አምግላድ ዶክተር አፈወርቅ ከሚኒስትሪ ኦፍ ሳይንስ ን ዳሬክቴሽን ዶክተር ሊያ ባህርዳር ዩኒቨርሲቲ ዶክተር ፍሬው እነ ዶክተር ድጉማ ካርስ ዩኒቨርሲቲ ሁሉም ዋርምሊ ነው ያንን የተቀበሉት። እና እነዚህ ልጆች ወደፊት ኢትዮጵያን በአመት አንዴ ትራቭል እያደረጉ ኢንተርንሺፕ በመስራት ቨርቹዋል ሽፕ በመስራት እንደዚህ አይነት ስትሮንግ የሆነ ስትሮንግ የሆነ ኔትወርክ ዲቨሎፕ ማድረግ ይቻላል። እና አሁን እነሱም ስራውን ጀምረውታል። አንዱም ፕሬዘንቴሽን የእነሱ ነበረ ቅዳሜ የፒፕል ዶክተር ናውጋው ማህሪ የፒፕል ቱ ፒፕል መስራችና ፕሬዚዳንት፣ በጣም አመሰግናለሁኝ። እኔም